መስከረም 28 ቀን መንግስት ደነገገው የስድስት ወር አስቸኳይ ጊዜዎች በኦሮሚያ ና በአማራ ክልል ቀደም ሲል የነበረውን የተቃውሞ እንቅስቃሴ እንዳበረደው መናገር ይቻላል። ሆኖም ግን አሁንም ኢንተርኔቱ ላይ የተጣለው እገዳ የእጅ ስልክ የኢንተርኔት አገልግሎትንና የማህበራዊ መገናኛ ዘዴዎችን እንደዘጋ ነው። ለምን ያህል ጊዜም እንደተዘጉ እንደሚቆዩ ማንም በእርግጠኝነት የሚያውቀው ነገር የለም። ማህበራዊ ህይወትህ ይጎዳል ትላለች ኢንተርኔትና ዘውትራ የምትጠቀመው በሀያዎቹ አጋማሽ የእድሜ ክልል የምትገኘው ሩት በሞባይል የኢንተርኔት መጠቀም በምችልበት ወቅት ወደ የትኛው ድግስ እንደተጋበዝኩና መቼ ግብዣ እንዳለብኝ መመልከት እችል ነበር። አሁን ግን ልታገኝ የምትፈልጋቸውን ሰዎች ሁሉ በየሰዓቱ ማግኘት ስለማይቻል የግድ መደወል ወይም አጭር የጽሁፍ መልእክት ማለትም ኤስኤምኤስ መላክ ይኖርብኛል። በቦሌ ጎዳና ላይ የሞባይል ካርድ የሚሸጠው ወጣት ስለ ገበያው ሲጠየቅ እንደ ነገሩ መሆኑን ይናገራል። ታዳሚዎቻቸውም በፌስቡክ አማካኝነት ይጋብዙ የነበሩት የሙዚቃ ድግስ አስተናጋጅ ዲጂዎች ዛሬ ላይ ምን ነው የሙዚቃ አፍቃሪዎቻችንን የስልክ ቁጥሮች ለክፉ ቀን መዝግበን ይዘን በሆነ ኖሮ ይላሉ። የምግብ ቤቶች ስለ አዳዲስ የምግብ ዝርዝሮቻቸውም ሆነ የዋጋ ቅናሽ በፈለጉት ሰዓት በፌስቡክ ገጻቸው ላይ መለጠፍ አልቻሉም። በርካታ የንግድ እንቅስቃሴዎች መረጃዎቻቸውን ለሰዎች ለማድረስ በራሪ ወረቀቶችን ወደ መጠቀም ፊታቸውን አዙረዋል። ቁንጥጮ ያልተሰማው የለም። አሁን ቢያንስ ለሞባይል ስልኬ የሞላውት ገንዘብ ረዥም ጊዜ ሊያቆየኝ ይችላል፣ የምትለው ደግሞ የሩት ጓደኛ ትግስት ናት። ያም ቢሆን ሁሉም ሰው ገንዘቡን እየቆጠበ ነው ማለት አይደለም። የኢንተርኔት አገልግሎት የሚሰጡ የንግድ ማዕከላት የተጠቃሚው ፍላጎት መጨመሩን አስተውለው ዋጋውን ከፍ በማድረግ አጋጣሚው ያወረደላቸውን ገበያ እየኮመኮሙ ነው። ምናልባትም በዚህ ምክንያት ይሆናል ከእያንዳንዷ የስራ ሰዓት በኋላ ዋይፋይ ባላቸው ሆቴሎች ጥጋጥግ በርካታ ወጣቶች አንዳቸው በሌላቸው ላይ ተደግፈው ለረዥም ሰዓታት ስልኮቻቸው ላይ አፍጥጠው የሚታዩት። በሀያ አንደኛው ክፍለ ዘመን የኢንተርኔት አገልግሎት አለመኖር ማለት በጣም አስቸጋሪ ጥፋት ነው ይላል ለዶክትሬት ዲግሪው በመስራት ላይ የሚገኘው ሄኖክ ከዩቲዩብ ተለያይተናል። በኢንተርኔት ተጠቅመ ከዩቲዩብ ትምህርቶችን መከታተል አትችልም። ሊንክደን ወይም ትዊተር መጠቀም አንችልም። እያንዳንዱ መገናኛ ብዙሃን፣ ሁሉም ታግደዋል። ነገር ግን የኢንተርኔት ችግር እንዲህ ካለው የአቅርቦት መስተጓጎልም ያልፋል። ብዙዎቹ ወጣቶች ተስፋ አጥተዋል፣ ተደብረዋል፣ ስጋትም ገብቷቸዋል። ምክንያቱም አንዳች ነገር መናገር ይፈልጋሉ፣ ነገር ግን መንገዱ ተዘግቷል። የሚለው ደግሞ የዩኒቨርስቲ መምህር የሆነው ወጣት ዳዊት ነው። ጉዳዩ ለጓደኛ የሆነ ነገር ለማለት ብቻ አይደለም፣ በፖለቲካ ውይይት ውስጥ ለመሳተፍ ነው። በተለይ ደግሞ ገለልተኛ መገናኛ ብዙሃን በሌለባት ኢትዮጵያ ሌሎች ሰዎችን በፌስቡክ እንዲወያዩና እንዲከራከሩ ትፈልጋለን። በተመሳሳይ ሰዎች በአሁኑ ወቅት የሚፈልጓቸው መሰሎቻቸውን የሚያገኙበትን መንገድ እየቀየሱ ነው። እንደ ፌስቡክና ትዊተር ያሉት የማህበራዊ መገናኛዎችና መድረኮች አለመረጋጋቱን ለማባባስ ለቅስቀሳ ውለዋል፣ የሚለው መንግስት እነሱ ላይ የጣለው እገዳ አስፈላጊ ነው ባይ ነው። ይህም በሚመለከት ከህዝቡ የሚሰጠው አስተያየትም በጣም የተለያየ ነው። እንደ ሄኖክ ያሉት ወጣቶች ገዢው ፓርቲ ጠንካራጆቹን መጠቀሙ መጠቀሙን ይተቻሉ። መንግስት ራሱ ምናልባት በማህበራዊ መገናኛ ዘዴዎች የሚተላለፉትን የተዛቡ መረጃዎች በኢንተርኔት አማካኝነት የራሱን ወገን አስተያየት በማቅረብ ማረም ይችል ነበር። ሆኖም አያደርጉትም። የሚለው ደግሞ የድረ-ገጽ ጸሐፊው ዳንኤል ብርሃኔ ነው። ኢንተርኔት ላይ የተጣለው ገደብ አንዳች ማስተካከያ እንዲደረግለት ቢሞግቱም መንግስት የሚለውን የሚደግፉም አሉ። መንግስት የወሰደው እርምጃ ትክክል ነው ብዬ አምናለሁ። ነገር ግን በተወሰነ መልኩ ቢሆን ጥሩ ነበር ባይ ነኝ። የሞባይል ዳታ እና የማህበራዊ መገናኛ ዘዴዎች ይበልጥ አስፈላጊ በሆኑባቸው በዩኒቨርሲቲዎችና ኮሌጆች አገልግሎቱ መለቀቅ ነበረበት ይላል። ለዶክተሬት ዲግሪ የሚሰራ ሌላው ተማሪ። ይህ በእንዲህ እንዳለም በመላው አዲስ አበባ ኢትዮጵያውያንም ሆኑ የውጭ ዜጎች አይኖቻቸውን በኮምፒውተርና በስማርት ስልኮቻቸው ላይ በማድረግ ለማየት የሚፈልጉትን የኢንተርኔት ገጽ ከአሁን አሁን ይከፈታል በሚል ተክለው ሰዓቱን እየተመለከቱ መጠባበቅ ይዘዋል።